የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በሩ ተዘግቷል፣ ታክሲዋም ሞልታለች። ወደፊት እየሄድን ነው። ከመስታወት አረጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ አዲስ አበባ፣ ከዚያ ደግሞ ወደ ግብጽ በማምራት በእስር ላይ የሚገኙ ስደተኞችን ሁኔታ እናሳያችኋለን። በአዲስ አበባ ቆሼ እየተባለ በሚጠራው አካባቢ በደረሰው የመደርመስ አደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን ምንም የተደረገላቸው እርዳታ እንደሌለና በየቦታው እየተጠጋጉ እንደሚኖሩ ገለጹ። በጣም አስቸጋሪ ነው መቶ ማንም ሰው መቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ያለ መሬት ላይ ነው የሆነ ስስ ፍራሽ ገርተን መሬት ላይ ነው እየተኛን ያለ ነው ከተረፈው ልጅ የተባት አመት ይቃል ምንም ሳንቲም የተጎዳው ሕዝብ ጋር እንዳልደረሰ እንዲያቅ ነው ሌላ ምንም አልሳንትም ይበልጥ ደግሞ ከዛ በአደጋ ጉዳይ ደግሞ የአቃላቸው ቤተሰቦች ይበልጥ ደግሞ እዚህ ጋ ተበታትነን ያለ ነው እና የሚያስፈልገን ሙድ ውስጥ ነው ያለነው። ዝርዝሩን በጋቢና ይዘናል። በሌላ ዘገባ ደግሞ በግብፅ በእስር ቤት የሚገኙ በርካታ ኢትዮጵያውያን እንደዚሁም ኤርትራውያን ስደተኞች ያለ ፍትህ በአስከፊ ሁኔታ መታሰራቸውን ይገልጻሉ። ከዛ ወረድን አይነት ሲዝርም ነበረች ዘለን ስንወርድ እነዛ ፍቴሮችና በላሎች አመለጡ ከነዚ መጡት ሰባስተ ብቻ ተበሳ አራስተ አሁን አራት ሰዎች ከጥንቅላት ደም እየፈሰሰ ያለው ምክንያቱም ከሙቀት አንጻር በግብፅ የሚገኘው የኢትዮጵያ ኤምባሲንም ጠይቀናል። ማለት አርተሻለ አመት የሚሆነው ሰው በምን ተአምር የለም። ምክንያቱም ቀድ ጊዜ የነበሩ ሰዎች ተመግኖ ሄደዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ማይክል አርተር ሬኖር በኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ የዩናይትድ ስቴትስ አምባሳደር እንዲሆኑ መታሰቡ ታውቋል። ሚስተር ሬኖር እንደ አውሮፓውያን አቆጣጠር ከ1988 ዓ ም አንስቶ በአሜሪካ ዲፕሎማትነት ማገልገላቸው ተገልጿል። በአሁኑ ወቅት በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሰው ኃይል ቢሮ ውስጥ የስራ ልማትና ምደባ ክፍል ስራ አስኪያዥ ናቸው። የቀድሞ አምባሳደር ሬኖር በአፍሪካ ፖሊስ እውቀታቸው እና በአመራር ብቃታቸው እንደሚታወቁም ተነግሯል። አምባሳደሮች የፖለቲካ ሹመኞች እንደመሆናቸው መጠን ብዙውን ጊዜ ከአዲስ አበባ አስተዳደሮች ጋር ይቀያየራሉ። ይሁንና ፕሬዚዳንት ትራምፕ በዓለም ዙሪያ አምባሳደሮችን የመሰየም ተግባራቸው በሌሎች አስተዳደሮች ከታየው ያዘገመ መሆኑ ተገልጿል። መሞላት ካለባቸው ከ188 የአምባሳደርነት ቦታዎች እስካሁን ባለው ጊዜ ሰባት አምባሳደሮች ብቻ ነው የተሰየሙት። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እስራኤልና ፍልስጤማውያን መሪዎች የሰላም ስምምነት ላይ ለመድረስ ዝግጁ ናቸው ሲሉ ዛሬ ተናግረዋል። ትራምፕ ይህን ያሉት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር ሆነው በእስራኤል ቤተ መዘክር ባደረጉት ንግግር ነው። ትራምፕ ከትናንት ከጠቅላይ ሚኒስትሩ ጋር ተገናኝተው ተነጋግረዋል። ዛሬ ደግሞ ለአጭር ጊዜ ወደ ምዕራብ ዳርቻ ጎራ ብለው ከፍልስጤማውያን ፕሬዚዳንት ማህሙድ አባስ ጋር ለአንድ ሰዓት ያህል ተነጋግረዋል። ከናታንያሆ ጋርም ዛሬ እንደገና ተወያይተዋል። ያለፈውን ስቃይና ለመግባባት ወደ ጎን በመተው ለግማሽ ምዕተ ዓመት ለሚጠጋ ጊዜ የዘለቀውን ቀውስ ለመፍታት ቆርጠው ከተነሱ ሰላም ሊገኝ እንደሚችል እናውቃለን ብለዋል ትራምፕ በቤተ መዘክሩ ባደረጉት ንግግር። ትራምፕ ባደረጉት ንግግር ስለ እስራኤል የፍልስጤማውያንን ግዛት መያዝም ሆነ ስለ ሁለት አገሮች ምስረታ መፍትሄነት ያነሱት ነገር የለም። ወደ መጨረሻው ዜና ስናምራ የዩናይትድ ስቴትስ ወታደራዊ ሀይል የመን ላይ ባካሄደው ጸረ ሽብር ወረራ ከአልቃይዳ ጋር ከተሳሰሩ አማጽያን ሰባቱን እንዳ እንዳገደለ ገልጿል። የዩናይትድ ስቴትስ ማዕከላዊ ህዝብ በገለጸው መሰረት የአሜሪካ ሀይሎች ዛሬ ማሪብ ጎቨርኔት ላይ በመጻረ ቃል ኤኪውኤፒ ከተባለው ጽንፈኛ ቡድን ጋር በተሳሰረው ግቢ ላይ ባካሄዱት ወረራ የአየር ድብደባና ቀላል መሳሪያዎች ተጠቅመዋል። ወረራው የተካሄደው በየመን መንግስት ድጋፍ መሆኑን የዩናይትድ ስቴትስ መንግስት ገልጿል። እንግዲህ ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በአዲስ አበባ ቆሼ እየተባለ በሚጠራው አካባቢ በደረሰው የመደርመስ አደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን ምንም የተደረገላቸው እርዳታ እንደሌለና በየቦታው እየተጠጋጉ እንደሚኖሩ ገለጹ። የአሜሪካ ድምፅ ያነጋገራቸው ተጎጂዎች ሁኔታውን ሕዝብ ይወቅልን ቤተሰቦቻችንን ከማጣታችን በላይ ያተረፍነው ደግሞ ያተረፍነው ደግሞ መበታተን ነው ብለዋል። የአዲስ አበባ ከተማ አስተዳደር ከፌዴራልና ከክልል መንግስታት ከተለያዩ ግብረ ሰናይ ተቋማትና ከባለሀብቶች ወደ 75 ሚሊዮን ብር የሚጠጋ ብር ማሰባሰብ እንደቻለና እርሱንም ኮማንድ ፖስት አቋቁሞ በተገቢው መንገድ እንደሚያከፋፍል ይፋ አድርጎ ነበር። በዚህ ጉዳይ ላይ ምላሽ እንዲሰጡን የአዲስ አበባ መስተዳደር የኮሚኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር በተደጋጋሚ በስልክ ሙከራ አድርገን ስልካቸውን ስለማያነሱ ልናገኛቸው አንቻልንም። ስናገኛቸው ደግሞ አስተያየታቸውን እናክላለን። ዝርዝሩ የጽዮን ግርማ ነው። ቆሼ ተብሎ በሚጠራው አካባቢ መጋቢት ሁለት ሁለት ሺ ስምንት ዓመተ ምህረት በደረሰው ምክንያቱ ያልታወቀ የቆሻሻ መደርመስ አደጋ ከአንድ መቶ አስራ አምስት ሰዎች በላይ ህይወታቸው መጥፋቱን በይፋ መነገሩ ይታወሳል። በዚህ አደጋ ቤተሰቦቻቸውን ያጡና የተረፉት የቤት ባለቤቶች፣ ተከራዮች፣ በመጠለያ ስፍራ የነበሩ እና በቀጣይ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከመኖሪያ ቤታቸው የተፈናቀሉ አብዛኞቹ ከአደጋው የተረፉትን ለማቋቋም ከተዋጣው ገንዘብ እስካሁን ያገኘነው ነገር የለም ይላሉ። ለዚህ ዘገባ በርካታ ሰዎችን ያነጋገረን ሲሆን በዋናነት ትኩረት ያደረግነው ግን ከዚህ ቀደም በአደጋው በቀጥታ ተጎጂ ሆነው ቤተሰቦቻ ጥያቄዎቻቸውን በማጣታቸው ምክንያት ለአሜሪካ ድምጽ ቃለምልልስ ወደ ሰጡ ሰዎች ነው። ጥያቄው ያነጣጠረው ደግሞ አሁን በምን ሁኔታ ላይ ትገኛላችሁ ወደሚል ነው። አቶ ባየ ማሬ ባለቤታቸውንና የአራት ዓመት ልጃቸውን በሞት ተነጥቀዋል። እዩኤል ባየ የተባለ የሰባት ዓመት ልጅ ከአደጋው ተርፏል። እዩኤል ከአደጋው ከተረፈ በኋላ ሆስፒታል ተኝቶ በነበረበት ወቅት አነጋግረነው ነበር። አሁን ደግሞ አባቱ አቶ ባየን በምን ሁኔታ ላይ ትገኛላችሁ ስንል ጠየቅናቸው። አሁን የምገኘው ጋር አሁን ባለሁበት የምገኘው ስራ መስራት አልቻልኩም። ልጁን የሚይዝልኝ የለም። የሰባት አመት ልጅ ነው። እሱን ከትምህርት ቤት አምጥቶ ምግብ ማብላት አለ። ብቻውንም መዋል ስለማይችል ያው ግዴታ እኔ ቤት ነው ብሎ ቤት ነው እያለሁ ያለሁት። የሚበላም ያስፈልጋል፣ የሚጠጣም ያስፈልጋል ልጅ ነው ያሉት። ልጅ ይዞ ስራ ፈቶ ቁጭ ማለት በጣም ከባድ ነው። የአደጋው ከደረሰ በኋላ በርካታ ገንዘብ መሰብሰቡን እና እርዳታም መደረጉን ሰምተናል ከሀገር ውስጥ መገናኛ ብዙኃን በዚህ በኩል ለእናንተ የተደረገላችሁ እርዳታ ምንድን ነው? ምንም አይነት ነገር የቀብር ማስፈጸሚያ አስር ሺህ ብር ብቻ ነው የተሰጠ። ከዚያን ውጭ ምንም ነገር ያየነው ነገር የለም። ምንም በቃ ሙሉ ቤተሰባችን አተን፣ ንብረታችን፣ ቤታችን፣ ሁሉ ነገር አተን እየተንገላካ ያለ ነው። ነገር ሊርበን ይችላል። ዛሬ አንዳንድ ሰዎች አምስት መቶም ሶስት መቶም የሰጡናሉ። እሷን እስከምንጨርስ ድረስ እየበላን እየጠጣን ነው። ከዚያም በኋላ ግን ምንም ነገር የለም በቃ ያለ ነው ሁኔታችን። አደጋ ላይ ነው ያለነው። እርስዎ ተከራይኖት ቤት ነበሮት? ተከራይ ነኝ ተከራይ ነኝ። ስለዚህ ለተከራይ ይሰጣል የተባለው ነገር ለእርሶ ምንድን ነበር ቃል የተገባሉት? ለእኛ ቃል የተገባልን ለተከራይ ቃል የተገባልን የነብስ ዋጋ አርባ ሺ ብር የዕቃ መቶ ሺ ብር የሶስት ወር ፍጆታ ተብሎ አስራ ሶስት ሺ ብለው ቃል ገብተውልን ነበር። ከነዚህ ሁሉ አንድም ነገር አላየንም። አንድም ነገር እስካሁን ድረስ ምንም ነገር እንኳን የእሱን እንኳን ሰጥተው ነው እቃችን ገዝተን እንኳን ሀልጋ ላይ እንኳን ልጆቻችን የምናሰኛበት ስራሽ ገዝተን እንኳን ከአልጋ ላይ ፍራሽ ላይ የምናሰኛበት እንኳን ብር ምንም ነገር የለንም። ምንም ነገር ምንም፣ በጣም አስቸጋሪ ነው። መጥቶ ማንም ሰው መጥቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ያለ መሬት ላይ ነው። የሆነ ስስ ፍራሽ ገርተን መሬት ላይ ነው እየተኛን ያለ ነው እና በጣም አስቸጋሪ ላይ ሁኔታ ላይ ነው ያለሁት ከልጅ ጋር ማለት ነው። ከተረፈው ልጅ ሰባት ዓመት ልጅ ጋር መኖር ብሎ አስጠልቶኛል። የልጅ ነገር ክዳገተኝ ነው እንጂ መኖር ሁሉ ምንም ትርጉም የለውም ብለን ያው ምንም ነገር ቃል የተገባው ነገር የጊዜ ገደብ የተሰጣችሁ ሳለ፣ ለምሳሌ በዚህን ያህል ጊዜ ውስጥ ይደረግላችኋል ተብላችሁ የጊዜ ገደብ የተቀመጠ ነገር አለ? አሁኑኑ ይሰጣችኋል ነው ያሉን። በቃ አሁኑኑ በቃ ልክ ቃል እንደገቡልን ዛሬውኑ ይሰጣል አሉን። ከዛ መጨረሻ ላይ ስናይ ለአንድ ሰው ስም ተጠራ፣ ለእሱም አልተሰጠውም። ዝም ብሎ ፖስታ ብቻ ነው አሽገው የሰጡት። ከዚያም በኋላ ነገ ይሰጣል አሉን። ሌሎችን ቀበሌ ሰራተኞች ትናናግራቸው ነገ አሉን። ከዚያም በኋላ በቃ ነገ ይሰጣል። ይኸው ሁለቱ ወር ሞላ ምንም ነገር የለም። እርስዎ በአስቸጋሪ ሁኔታ ውስጥ ነኝ እንደው ከልጄ ጋር ሲሉ ተከራይተው ነው የሚኖሩት? የኪራዩን ውስጥ ገንዘብ ኬታ መጡ የክራይ እንግዲህ የክራይ የምከፍለው አሁን ለጊዜው የአንድ ወር ነው የከፈልኩት፣ አንድ ወር አሁን የሆነ አንድ በፊት የምሰራበት ሰውዬ ነበር ወደ ቦሌ፣ እሱ ሻሁን ጊዜው ይባላል። እሱ ነው የሰጠኝ። እሱ ሰጥቶኝ ነው እንካ ክፈል ብሎ ሰጥቶኝ ነው። እሱ የከፈለልኝ ማለት እችላለሁ። እንደገና ወንድሞች፣ ጓደኞችም ዶኝ ይችላሉ። እነሱም መቶ መቶ ብር መቶ ሲያዩኝ፣ ሁኔታዬን ሲያዩኝ መቶ ብር የሚሰጡኛል ሁለት መቶ የሚሰጡኛል። ይሷን እየጠረቃቀሙ ነው ለምንበላውም ለምንከፍለውም እያደረግኩ ያለሁት ሄዳችሁ ያመለከታችሁበት ቦታ አለ ከዛ በኋላ እንደዚህ ነው ሁኔታችን ብላችሁ ለምሳሌ ቀበሌ ወይም ይህንን የሚመለከተው የተቋቋመ አካል ጋር ሄዳችሁ አመልክታችሁ የጠየቃችሁት ነገር አለ? በየጊዜው እንጠይቃለን። በየጊዜው ሳንጠይቅ የዋልንበት ጊዜ የለም። ግን ያልተሟላ ነገር አለ ነው የሚሉኝ። ያልተስተካከለ ነገር አለ ነው። እኛ ካስተካከልን የሚያስፈልገን ነገር ካሟለን ካስተካከልን ብዙ ቆይተናል። ግን ያላስተካከሉ ሰዎች አሉ ይሉናል። ይሄ ጎደላለ ይሉናል። ምንም ነገር አይገ ምክንያት ብቻ ነው የሚመስለው። ስዩም በየነ የተባለ የአስራ ሰባት አመት ወጣትና የአስረኛ ክፍል ተማሪ ከዚህ ቀደም አነጋግረን ነበር። መኖሪያ ቤቱ የቤተሰቦቻቸው እንደነበር የእነሱም ቤተሰብ ጨምሮ ከነ ተከራዮች ከአንድ ግቢ ውስጥ በአጠቃላይ ወደ አስራ ሰባት ሰው መሞቱን ገልጾልን ነበር። እርሱ እናቱና ወንድሙ መትረፋቸውንም ነግሮን ነበር። አሁን ወደዚህ ቤተሰብ ደውለን ቴዲ የተባለ ወንድሙን አገኘ ነው። በምን ሁኔታ ላይ ናችሁ ስል ጠየቅኩት? ያው አንድ ሚሊዮን ብርና መሬት ይሰጣል የተባለው፣ መሬቱን አሳዩን አልተሸነሸንም ነገር እስካሁን ብሩ ምንም የተሰጠ ነገር የለም። የቤት ኪራይ ተብሎ ነበር እስካሁን እየከፈልን ያለ ነው። ከራሳችን ነው። የራሳችን ጉዳይ ደግሞ በቃ አንዳንድ ስራ ስለምንሰራ ሰውም፣ እዚህ የሚመጡ ሰዎች አሉ። አንዳንዶች እነሱ እየረዱ ነው የቤት ኪራይ እየከፈልን ያለው። እስካሁን መንግስት ምንም ያደረገው ነገር የለም። በምን ያህል ጊዜ ውስጥ ይደረግላችኋል ነበር ቃል የተገባላችሁ? የስድስት ሰው የቤት ኪራይ የተሰጣ፣ በስድስት ሰው ውስጥ ስለ ቤቱ የቤቱ ጉዳይ ተሰርቶ ያልቃል ነበር የተባለው። ምንም ነገር እስካሁን የተጀመረ ነገር የለም፣ የተሰጠ ነገር የለም። እና ሄዳችሁ አላነጋገራችሁም? ይኸው ከራሳችን ነው የቤት ኪራይ እየከፈልን ያለ ነው። እንደዚህ አይነት ችግር ላይ ነን ብላችሁ አልጠየቃችሁም? የብሶች ጥያቄ ነው በቃ እኛ ተጎጆች ብቻ ሳይሆን ህብረተሰብ እየጠየቀ ነው። እነሱዎች እንዴት ናቸው? ምን እየተደረገላቸው ነው? ብለው ብሶ ነው የሚያቀርበው። ግን ነገ ዛሬ ነገ ነገ የተባለ ምንም ነገር እየተደረገልን አለም። በቃ ነገ ነው የሚባለው። በቃ ነገ ብቻ ነው ምንም ያ ምንም የለም። እናንተ በምን ሁኔታ እየኖራችሁ ነው ታዲያ? አሁን ከጓደኞች ጋር ገብተች ያለሽ በቃ መጥ ልብስም እነሱ ነው። በቃ ከነሱ ቲሸርት ምደብሰው ምን ይባ ምን ልበልሽ ለማውራት የሚከብደው እናቴ ደግሞ ከጓደኛዬ እናት ጋር ተጠግታ ነው የምንኖረው እሱም እንደዛ ከጓደኛ ጋር ተጠግተን ነው ተበታትነን ያለ ነው በዚህ አደጋ ማለት ነው በአደጋ ጉዳይ ደግሞ የአጣናቸው ቤተሰቦች ይበልጥ ደግሞ እዚህ ጋ ተበታትነን ያለ ነው እና የሚያስጠላ ጉዳይ የሚያስጠላው እንትኑ ሙድ ውስጥ ነው ያለነው ሌላው አምስት ቤተሰብ ያጣው ቢኒያም አሁን በምን ሁኔታ ላይ ትገኛላችሁ በሚል ላነሳውለት ጥያቄ ማውራቱ ምንም ጥቅም የለውም ተናግረን አውርተን መፍትሄ የማይመጣ ከሆነ ምን ዋጋ አለው ነበር ያለው። በመጨረሻ ግን የኢትዮጵያ ሕዝብ እንዲያውቅልኝ የሚፈልገው አንድ ነገር አለኝ አለ። የሚወራው ወሬ ብቻ ነው በሬዲዮ የምንሰማው እንጂ እጃችን ጋር የገባ ነገር የለም። ያው ማለት የቅርብ ሰዎች ምናን እዛ የሚያውቁ ሰዎች ምናን እያዋጡ ነው ስራ የሚከፍሉ በቃ የኢትዮጵያ ሕዝብ እንዲያውቅ ነው ያለውን ችግር ምንም ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳንቲም ከእርዳታ ከልብስና ከጫማ ውጫጥ እንኳን ቀባቢ የታሸገው እንጂ ለተጎጂ የደረሰው ነገር የለም። የአዲስ አበባ ከተማ አስተዳደር በወቅቱ ለቆሼ ተጎጂዎች ወደ ሰባ አምስት ሚሊዮን ብር መሰብሰቡንና ይህንንም ኮማንድ ፖስት ተቋቁሞ በሚገባ ለተረጂዎች እንደሚያከፋፍል መግለጹና ለተጎጂዎች ቤትና ገንዘብ መሰጠቱን በሀገር ውስጥ መገናኛ ብዙሀን መዘገቡ ይታወሳል። ይህንን ሁኔታ ለማጣራት የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ጋር በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማይመልሱ ልናገኛቸው አልቻልንም። ነገር ግን ከዚህ በኋላ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊም እንደዚሁም የፌዴራል መንግስት ተወካዮችን በተደጋጋሚ በጉዳዩ ላይ ምላሽ እንዲሰጡ ለማድረግ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ሲሆንን ለዘገባው እናመሰግናለን። አሁን ወደ ግብጽ እናመራለን። በግብጽ በእስር ቤት የሚገኙ በርካታ ኢትዮጵያውያንና ኤርትራውያን ያለ ፍትህ አስከፊ በሆነ ሁኔታ መታሰራቸውን ገልጸዋል። ዘገባው የመስታወት አድራጋው ነው። በግብፅ የሚገኘው ኢትዮጵያን ኤምባሲም ጠይቃለች። ወደ ዝርዝሩ ስሟ እንዲጠቀስ አትፈልግም ከሱዳን ወደ ግብፅ በህገወጥ የስደተኛ አዘዋዋሪዎች ከአራት ዓመት ህፃን ሴት ልጇ ጋር ለመግባት ስትሞክር የግብፅ ድንበር ላይ ባለፈው ዓመት ተይዛ ከስምንት ወራት በላይ በሴቶች እስር ቤት ውስጥ ትገኛለች። የበረሃ ጉዞው ምን ይመስል ነበር ትናገራለች የሆነ መጠን በዛ ላይ ነገር ነው። ተራራማ ነው። በዛ የተደበቁ ግብጾች ነበሩ። ከዛ ሁለት መኪና ነው፣ ከኋላና ከፊት ነበርን። አንደኛዋ መኪና ሀያ አምስት ሰው ነው ያዘችው። አንደኛውም እንደዛ ነው ያዘችው። ከዛ የፊተኛዋ መኪና ላይ ተኮሱባት ማለት ነው። መስታወቅ ከመታ አዋራ በጣም ከመጠን በላይ ነበረ። እኔ ከፊ ከኋላ ሆኜ የኋለኛዋ መኪና እያየዋት ሲጀመር ስጀመር ተቀምዛ ሄደች ማለት ነው። እሷ የእድል ጉዳይ ሆና ካይሮ፣ እኛ ነን የተያዝነው ማለት ነው። እዛ በኋላ ላይ በጣም አበረሩ በቃ፣ እግዚአብሔር ድረስልን፣ እግዚአብሔር ድረስልን እንላለን። በምን በአየር ነው የምንሄደው በምንድን ነው የምንሄደው አይታወቀንም ማለት ነው። በጣም ይበራል መኪናው ማለት ነው። ይዘላል፣ ይበራል፣ ይዘላል፣ ይበራል፣ ይዘላል መሾቴ አካባቢ ሲደርሰው አሁንም ተራራማ ስር ነው ማምለጫ ለመሱ የሚያውቁ ደላሎች ስለሚያውቁ እዛ ባቆሉ አንዝሉ አንዝሉ አሉ በአረብ ማለት፣ ወይም ያ አንዝሉ ማለት ውረዱ ማለት ነው። ከዛ ወረድን፣ አይነት ዝርም ነበረች ገለን ስንወርድ፣ እነዛ ሹፌሮቹና ደላሎቹ አመለጡ። ከዛ በተረፈ ደግሞ ልጅ ያለው አይነት ሽዙር ነበረች። እኔና አይነት ሽዙር ብቻ ተረፍን። ከዛ ልጆቿ ነበሩ ከሷ ጋራ ተረፍን። ከዛ እነዛ ሊያመልጡ ቶክ ተኮሱ፣ በሙሉ ጠቅላላ ተያያዘን። አንድ ልጅ በጉልበት ዳ እየተገባበት ማለት ነው። በዚህ ተስፋ አይታወቅም። በኋላ መጨረሻ ላይ ልታመልጡ ብላችሁ ምናምን ብለው እነሱን ጭንቅላ ጭንቅላታቸውን መቷቸው፣ እኛን ቁጭ በሉ ብለው አሉን። የዛን ጊዜ ህፃን የተባለች የእኔ ልጅ ነበረች። የእኔ ልጅ አራት አመት ነው። አሁን የተነሳ ነው እንግዲህ ወር ስምንት ሁለት ሺ አስራ ስድስት ነው የተነሳት ማለት ነው። ከዛ በፊት አንዳንድ እስር ቤት አምስት ቀን ያህል ሌሎች ሌሎች እስር ቤት የተለያዩ እስር ቤት ሲያመላልሱን ቆዩ። በኋላ መጨረሻ አምጥቶ እዚ ያስረከቡን ማሰልጠኛ ካምፕ ማለት ነው። በዚህ እስር ቤት ውስጥ እሷና ሌሎች መሰሎቿ ኢትዮጵያውያንና ኤርትራውያን ከታሰሩ ጀምሮ ጉዳያቸውን የሚከታተል ምንም አይነት የመንግስት አካል እንደሌለ ትናገራለች። ከዛ ከመጀመሪያ እንዳልኩሽ ከተለያየ እስር ቤት አምጥተውን እዚ ላደራ እስር ቤት ካስረከቡን በኋላ የሳምንት ልዩነት ካደረግን በኋላ እዚ መጥተው አሰራ አነሱን ካሳራ በኋላ ከሳምንት በኋላ ፍርድ ቤት የአምስት ሰዓት ጊዜ የሚሆን እኔ እንዴት ብዬሽ ልገልጽልሽ አልችልም። መኪናው በጣም መጥሆነ የሆነ አደጋ እንኳን ቢደርስብሽ፣ ከዛ ከመኪና ልትወጪ የማትሽበት ዙሪያውን በብረት የታሸገ ትንንሽ መስኮት ያሉት ንፋስ አይገባውም። በእንደዛ ይዘው ሄዶ አምስት ሰዓት ያህል ማለት ነው። ሽንት መሽናት የለም ምን የለም። እዛ ፍርድ ቤት ደረሰን። እዛም ከደረሰን በኋላ አዩም ፍርዳችሁ የሆነው ምንድን ነው ብለውም አላሉንም። በኋላ መጨረሻ ላይ ሂዱ ተፈርድባችኋል ብቻ አሉ። ባህላኛ እንዲያውም አንድ ትራይልዝ ነበረችና ጠበቃ እፈልጋለሁ ብላ ጠየቀችው ማለት ነው ተፈርድባችኋል አለ። ምንድን ነው የሚፈረግብን ምንድን ነው የመጣችሁ ተብለን አልተጠየቅን ይሄ ነው ብለው አላሉንም ብላ ስትላቸው፣ አረብኛ ስትላለች እሷ ስጠይቃቸው በቃ ወደ ሀገራችሁ ብቻ እንድትሄዱ ነው ሌላ ነገር የለም ፍርዱ ይሄ ነው ብለው አሉ። ለዚህ ነው እንዲያመጣችን ተጠቆማችን፣ ለፍርድ ቤት ለምን አይፈረድብንም? እኛም ደግሞ ለምን በተቻለ ማቆም ልንናገር እንችላለን ችግራችንን ብልክን በቃ ተፈርዷ ተመልሰን እንድናነጋግራቸው አድርጉን ብላ ትችላቸው። ፍርድ ቤት አንዱ የተወሰነ ወሰነ ነው እኛ ባልቆምንበት ነው እንደ ፍርድ ቤት የሚወሰነ ስል ብላ ስጠይቃቸው በቃ እንደዚህ ነው ብለው አሉን። ከዛ በኋላ አመጡን። እዚህ ያደረግን የሚጠይቀንም አካል ይሄ ነው ብሎ የሚለንም የለም። እዚህ የታፈርንበት ቦታ ማሰልጠኛ ካምፕ ነው ብንጠይቃቸው ምንም አይነት ምላሽ የለውም። እኔ በበኩሌ ካለኝ ችግር ሁኔታ፣ ሁለተኛ ነገር እንደገና ደግሞ ያ ይታል ከጆሬ በታች በጣም ትልቅ እጢ ወጥቶ ያመኛል፣ በጣም ያመኛል። ስለዚህ ያንን ነገር እንደገና ጠየቅናቸው ናቸው ይሄ ነገር እንደዚህ ስላለን ነው እና በተቻላቸው አቅም እባካስወድን ብለን ብንጠይቃቸው እኛ ይህን ነገር አደራ ነው የተሰጠ ነው። እናንተን የያዛችሁ መርከብ ይላሉ ወይም ፖሊስ ይላሉ ማለት ነው። ስለዚህ እነዛ ፖሊሶች ናቸው እናንተን ጉዳይ የሚመለከተው ብለው አሉን ማለት ነው። በዚህ እስር ቤት እስከ መቼ በእስር እንደሚቆዩ ወይም የወደፊት እጣፈንታቸው ምን እንደሆነ የሚያውቁት ነገር እንደሌለ ነው ደጋግማ የምትናገረው። በጠቅላላ የታሰሩት ስንት እንደሆኑና የሚያስፈልጋቸውን ከምግብ ጀምሮ እስከ ሕክምና ያሟላ እንዳልሆነ ትናገራለች። አንድ ስዳላ ያለች ሌሎች ኤርትራውያንና ኢትዮጵያውያን ናቸው ጠቅላላ ያለ ነው ማለት ነው። ሰላሳ አምስት ያለንበትን ምስር ግድን ሰላሳ አምስት አንድ ቤት ውስጥ ታሽገን ነው የምንጠጣ ውሃ ከሽንት ቤት ነው። ቤቱ ከዘተ ነው የሚለው፣ ማቀዝቀዣ የለውም። ህጻናቶች በሚቀጥ በህመም አሉ። ህክምና አታገኝም። አሁን ባለፈው ልጅቷማ በጣም ተቸግራ ሲል ነገር እንትን ብሎ ከውስጡ እንደ መግል ነገር ይዞባት በጣም እንጃ ብዬሽ ልንገርሽ የወለደ ሰው በጣም አስቸጋሪ ነው። አልቅሽ ከዛ በኋላ ልጅቷን ክትሳቷን ሁሉ አይተው እንደገና በስንት ቀን መድኃኒት ያመጡላት ማለት ነው። ገነት ትባላለች። የ18 ዓመት ወጣት ናት። ከህመሟ ጋር እየታገለች እንደነገረችኝ ከሆነ ተወልዳ ያደገችው ደቡብ ክልል ቦንጋ ነው። እናቷን በልጅነቷ እንዳጣችና አባቷ አዲስ አበባ ከተማ ለሚገኝ ዘመድ እንዲያስተምራት ባደራ መልክ እንደሰጧት፣ ባላደራው ሰውም ደቡብ ሱዳን ለምትገኘው ልጃቸው እያስተማረች በስራ እንድታግዛት እንደላኳት ትናገራለች። ለሁለት ዓመታት ያለምንም ክፍያ ከአቅሟ በላይ ስራ ቢሰለቻት፣ ካለችበት ጠፍታ በተባራሪ ስራ ሰርታ ያጠራቀመቻትን ሺ የሱዳን ብር ይዛ የተሻለ ስራ ፍለጋ ወደ ግብጽ ለመጓዝ ተነሳች። ለመንገድ የሚያስፈልጋትን ተጨማሪ ሁለት ሺ የሱዳን ብር አብረዋት ከሚጓዙት ጓደኞቿ ተበድራ ለህገወጥ አዘዋዋሪዎቹ ከከፈለች በኋላ የዛሬ ሶስት ወር ገደማ ወደ ግብጽ ጉዞ ጀመረች። የግብጽ ድንበርን አልፈው ትንሽ እንደተጓዙ ግን ከባድ የመኪና አደጋ ደረሰባቸው። ደላሎቹ ሆን ብለው ሊዘርፉን ስለፈለጉ ነው አደጋውን ያደረሱ ትላለች ገነት። በዚህ አደጋ ከተጫኑት 24 ስደተኛ ተጓዦች መካከል ሰባት ብቻ ነው የተረፉት። ገነት ከተረፉት መካከል አንዷ ናት። በአደጋው ክፉኛ ተጎድታለች። በሰውነቷ የውስጥ ክፍል ደም በመፍሰሱም የቀዶ ጥገና ተደርጎላታል። ነገር ግን ቁስሏ ሳያገግምና ሕክምናዋን ሳትጨርስ ግብፅ ወደሚገኘው ስዋን የሴቶች በእስር የማረፊያ ቦታ የግብጽ ፖሊሶች አምጥተው እንዳስቀምጧት ትናገራለች። አሁን በእስር ቤት ውስጥ ከሁለት ወር ተኩል በላይ እንደሆናት ነው የምትናገረው። ብዙ መናገር አቅም ባይኖራትም ስለ ደረሰው አደጋ በአጭሩ እንዲገልጻለች ከሌላ አብረሃት ከታሰሩት መካከል ስሟ እንዲጠቀስ የማትፈልግ አንዲት እስረኛ ገነት ያለችበትን ሁኔታ እንዴት አስረዳለች? ልጅቷም ከዛ ውስጥ እንግዲህ ራሷን እንደማታውቅ ነበረ። ኦፕራሲዮን አድርጋለች። ልጅቷ አሁን ሽንት መሽናት በጣም ትቸገራለች። ቆማ ነው ምሽናል። እንቀሳቀስ ላይ በጣም ይቸገራታል። እግሯ ራሱ ተይዟል። ህክምናንም ሳትጨርስ ነው የወጣችው።

ዝግጅቷ አላበቃም። ጥቂት ረፍት እናድርግና፣ ስደተኞቹ እንደዚሁም ደግሞ በግብጽ የሚገኘው የኢትዮጵያ ኤምባሲን አነጋግረናል መስታወቱ ወዳሰናዳቸው ቀጣይ ዘገባ በተመሳሳይ ወደ ግብጽ በሕገወጥ መንገድ ሲገቡ የተያዙ ኢትዮጵያውያን እንዳሉ ሴቶቹ ጠቆሙን። ከሴቶቹ ተለይተው የታሰሩ 34 የሚሆኑ እነዚህ ወንድ እስረኞች ከተያዙበት ጊዜ ጀምሮ ያሉበትን የእስር ሁኔታ እንዲያስረዳሉ ከነበርንበት አካባቢ ትሄዳላችሁ ብሎ አወጡን። ወደ በረሀ ሳራ በረሀ አካባቢ አቡሰንብል በሚባልበት ቦታ አምጥቶ ሁላችንም በዚህ ቦታ ላይ ችግር ውስጥ ነው ያለ ነው። ብዙዎች ታሙ አሉ። መከራ ላይ ነው ያለ ነው። በቀን አንድ ዳቦ ነው የሚሰጠልን። ዳቦ አነሰን ብንል አወጥቶ የሚደበድቡ ናቸው። በዝቶብናል። አሁን አራት ሰዎች ከጭንቅላት በሚፈሰሰ ያለው ምክንያቱም ከሙቀት ነው። ቀንና ማታ ሰው እንኳን መልበስ ቀርቶ የሚጠጣ ውሃ ልክ ሻይ እንደተፈላ ውሃ አይመጥም። እንዳሴና ከፖሊሶች ውስጥ ማንም ስለኛ መታሰር የሚያውቅ የለም። አመት ከአመት በላይ የታሰረ ያለ ችግር፣ ሰባት ስምንት ወር የታሰረ ያለ። ደህና ቤተሰብ ያላቸው ሰዎች ገንዘባቸው በገንዘባቸው ነፍሳቸውን እና ያዳኑ ብዙ ሕዝብ ተመልሷል። ገንዘብ የሌለን ሰዎች ግን ትልቅ ችግር ውስጥ አለን። ብዙዎቹ እስረኞች የሚደርስባቸውን የእስር እንግልት ገልጸውልኛል። ሁሉም ያሉበት እስር ቤት ምቹ እንዳልሆነ፣ በተለይ ሙቀቱን እንዳልቻሉት፣ የሚሰጣቸው ምግብ በጣም አነስተኛ እንደሆነ፣ ታመው ሕክምና እንደማያገኙ የሚፈልጉትን ደጋግመው ቢጠይቁ መልሱ ዱላ እንደሆነ ነው የሚናገሩት። እዚ አመት አርግ ያለው ምሳሌ ብር ያላቸው ሰዎች ይሄዳሉ፣ ብር ያላቸው ደግሞ እዚህ በቃ አመት ያደረጋለ አመት ከስድስት ወር ያደረጋለ። ፖሊሶችም እዚህ ላይ ያለው ጫና ጫና አይደለም። በቃ ዱላ አለ፣ መከራ አለ፣ ሙቀት ያለ ነው። በቃ የእስረኞቹን ጉዳይ ካይሮ የሚገኘው የኢትዮጵያ ኤምባሲ ማወቅ አለማወቁን ጠይቂያቸው ነበር። እን ኤምባሲ መጥቶ በአካል ሶፋ ልሶኝ ምናምን ሄደ። ከዛ በኋላ በቃ የራሱ ጉዳይ ላይ ምንም ማድረግ አልችልም፣ አንተ ገንዘብ ካለ በገንዘብ ነው መላክ የምንችለው እንጂ እኛ ምንም እንትን አናረግም ብሎ ዝም ብሎ ሄደ፣ ሰውየው ማለት ነው። ገንዘቡ ለምንድን ነው የተፈለገው? እኔ ምን አውቃለሁ። በቃ እኔ ደግሞ የሚረዳኝ ሰው የለ። እኔ የሚረዳኝ ሀገር ያልሰራም እንዴ ማለት እኔ የተሻለ ኑሮ ልኖር ብዬ ነው። በቃ እንደዚህ የተሰደድኩት። ምን ያህል ገንዘብ ነው የተጠየቅከው? የአንዳንድ ሰው ሁለት መቶ ዶላር ካልከፈላችሁ በቃ እዚህ አይናችን ፈዘዋል። በቃ ሀያ አራት ሰዓት መብራት ነው እና ወደ ፀሐይ አያወጡ ነው የሚሰራሽ። በሁለቱም እስር ቤቶች የሚገኙ ኢትዮጵያውያንን በሚመለከት ለመጠየቅ ካይሮ ወደሚገኘው የኢትዮጵያ ኤምባሲ ደውለን ነበር። አቶ መሐመድ ጣሃ በካይሮ የኢትዮጵያ ኤምባሲን ወክለው በስደተኞች ጉዳይ ላይ በመስራት ላይ ይገኛሉ። እስረኞች አሁን በፊት ነበሩ ግን ወደ አገራቸው ተመልሰዋል። አሁንም የቀሩ አሉ። አሁን ወደ ከሰላሳ አራት በላይ የሚሆኑ እስረኞች አሉ። ወንዶች ሴቶችም እንደዚሁ። አሁን የቀሩ ማለት በእኛ በኩል የቀሩ የለም እስካሁን። ምናልባት ግን በየጊዜው ስለሚገቡ አዲሶች ስለሚገቡ አሁን ሊመጡ ሊኖሩ ይችላሉ። እ ያው ከአሁን በፊት የተመዘገቡትን ኤምባሲ አማካኝነት ወደ ሀገራችን ተመልሰዋል። ከስንት ወር ትናንትና እራሱ ተመልሰዋል ትናንትና እራሱ ተመልሰዋል ነው ያሉኝ። አዎ ተመልሰዋል። አሁን አነጋግሬያቸው ነበር የታሰሩትን ኢትዮጵያውያኑን ቢን ትክክለኛውን መረጃ ማግኘት ስላለብኝ ብዙዎቹን አዋርቻቸዋለሁ። ዛሬ አሁን ከእርስዎ ስልክ ከመደወሌ በፊት አናገሪያቸዋለሁ ና ሁሉም የሚሉት እየጠበቅን ነው ገንዘብ ስለሌለን ነው መሄድ ያልቻል ነው ሁለት መቶ ዶላር ክፈሉ ተብለናል በኢትዮጵያ ኤምባሲ በኩል ነው ያሉኝ። አዲስ የመጡ ሰዎች ሊኖሩ ይችላሉ። አዲሶቹ ግን የግድ የሚጣራበት ሁኔታ አለ ማለት አብዛኞቻቸው ያው ኢትዮጵያ ኤርትራ፣ ሌላ ሌሎች ዜጎችም አሉ። ስለዚህ እነዛ ደግሞ የግድ ኢትዮጵያዊነታቸው የሚገልጽ ነገር በብዛት አይኖራቸውም እና ተመዝገበው ወደ ኢትዮጵያ የሚሄዱበት ሁኔታ ማለት ያው በቋንቋ በመለም ተጣርተው የሚሄዱበት ሁኔታ አለ። ያው ጊዜም የሚወስድ አይደለም። ነገር ግን በብዛት ነው የሚመጡት በአሁኑ ሰዓት ያው ክስት ነው። ምክንያቱም ወደ አውሮፓ ምንለመሄድ የሚመጡበት ሁኔታ አለ። ያው በድጋሚ የተመላለሰ የሚመጡበት ሁኔታ አለ። የቀሩትም ያው ምናልባት ተጣርተው የሚሄድበት ሁኔታ ይመቻቻል። ከሰላሳ አራት በላይ የሚሆኑት አሁን ዛሬ ያናገርኳቸው ወጣቶች፣ ወንዶቹ እንዲሁም ደግሞ ሴቶቹ ቁጥራቸው ተመሳሳይ በተለያዩ ሁለት እስር ቤቶች ነው የታሰሩት እና የተወሰኑት ከአንድ ዓመት በላይ እንደሆናቸው አሁን በቅርብ የገባ ነው የምንባለው ሁለት ወር ሶስት ወር ነው የሆነን ያሉኝ ሰዎች አሉ። ዛሬ ያናገርኳቸውና ፎቶግራፍ አንስተውን ነበረ። የተወሰኑ የሄዱ አሉ ከኛ መካከል ገንዘብ መክፈል የቻሉ ገንዘብ እኛ መክፈል ስላልቻልን ነው አሁን ያለንበት ሁኔታ ላይ የምንገኘው። እና ድርጅት ፈልገን እንረዳችኋለን የሚል ነገር ነበረ፣ ግን ይኸው እስካሁን ድረስ ምንም ነገር አላየንም። የታሰርነው በረሃ ውስጥ ነውና እባካችሁ ድረሱልን የሚል ጥሪ ነው ያቀረቡት። እርስዎ እንግዲህ የሰሙት ነገር ካለ ስለዚህ እንዲነግሩ። አመት የሚሆነው ሰው በምን ተአምር የለም። ምክንያቱም ቅርብ ጊዜ የነበሩ ሰዎች ተመዝግኖ ሄደዋል። ነገር ግን የማያቋረጥ ነገር ነው ይሄ ጉዳይ በብዛት የሚገቡት ምክንያቱም እነዚህ የተያዙ ናቸው እንጂ በብዛት ደግሞ ያው ድንበር ጠሶ የሚገቡ ህዝብን ውስጥ ብዛሉ። ከዚህም ራሱ ካይሮ ወደ ኢትዮጵያ የሚሄዱ ስንትና ስንት ነው ያለን። ስለዚህ ምናልባት ይህ አመት ምናምን ከሆነን የሚሉ ሰዎች አንዳንዶች መሄድም የማይፈልጉ ሰዎች ሊኖሩ ይችላሉ። በዚህ አካባቢ ማለት ይህም መዘግባ አደ የሚል ማለት ነው። እንደዛ ሆኖ እንኳን እንደዛ ብሎ እንጀል መጨረስ ኢትዮጵያ ሀገራ እንሄዳለን ሲሉ በስነ ስርዓት ታስተናግደን ወደ ሀገራቸው የሚልካቸው እና በዚህ ዙሪያ ላይ የሚቆይበት ሁኔታ አምስት ምናምን የሚባለው ነገር ይሄ ከሀቅ የራቀ ነገር ነው። ግን ያው አጋጣሚ ሆኖ ደግሞ ምናልባት እስር ቤቱ ሲገቡ የተለያዩ ቦታ እስር ቤት ያደረጓቸዋል። እኛ ኢንፎርሜሽን የሚደርስን ቦታ እና እነሱ ያሉበት ቦታ የተለያዩ ሊሆን ይችላል። ያ ነገር አለ። ያው ሶስት ወር አራት ወር ስለት ወር በሶስት ወር አካባቢ ወደ አገራቸው የሚገቡበት ሁኔታ ነው ያለ ምናልባት እንደዚህ ቆይ የሚሉት ሰዎች ማውጋት ያልተመዘገቡት ሰዎች ወይም ከሌላ እስር ቤት አምጥቷቸው ሊሆኑ ይችላሉ። በብዛት ደግሞ የኤርትራውያን ኢትዮጵያውያኖች ኢትዮጵያን የኤርትራውያኖች የሚልበት ቤት ስላለ ያ ነገር እስዋን እስር ቤት ውስጥ ያለች አንዲት ሴት በደረሰባት አደጋ ምክንያት በጣም በሀይለኛ ሕመም ላይ ነው ያለችው። እንግዲህ ይህንን መረጃ ካልደረሳችሁ ልንገራችሁ። እንደዚህ አይነት ነገር ምን አለ መሰለች፣ በተለይ ሴቶችና ሕጻናቶች ሴቶችና ሕጻናቶች በብዛት እኛን ሀታ እንኳን ጊዜ የምናጣራበት ጊዜ ማንለፍ እንዲህ አይነት ነገር ሲደርስ ቀጣይ ምሄድ ልፍ አሁን ያልቸው ነገር ደግሞ ምናልባት ከዛሬ ጀምሮም ያው ቶሎ የምትሄድበት ሁኔታ ያው አጣርተን የምንሄድበት ሁኔታ ሊኖር። አሁን በጣም በርካታ ኢትዮጵያውያን በሱዳን ድንበር አማካኝነት ወደ ግብጽ እየገቡ ነው። በርካታ አደጋዎችም እየደረሱ ነው። የሞቱ ሰዎችም እንዳሉ ነግረውኛል። እንዴት ነው የምትከታተሉት? እንዴት ነው የምታውቁት? ኢትዮጵያውያኑ እንዴት ነው እናንተን ማግኘት የሚችሉት? እዛ ማለት እኛ እንከታተላለን። ከዚህ ከኢሚግሬሽን ጋር ካለው ግብጽ ኢሚግሬሽን ጋር ጋር ዛለን ግንነት እንዲህ ሚአይነት ነገር ብለው ብለው ያሳውቁናል በዛ መስታወትን ለዘገባው እናመሰግናለን። ዝግጅታችን በዚሁ ተጠናቋል። ፌስቡክ አት ቪዮ አማህሪክ ላይ አስተያየቶቻችሁን ላኩልን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ሄኖክ ሰማእግዜር ነን። መልካም ምሽት።